አሜሪካ ብሪታንያና ፈረንሳይ የፕሬዚዳንት አሳድ መንግስት በዱማ ከተማ የተከለከለ የኬሚካል ጦር መሳሪያ መጠቀሙን አረጋግጠናል በማለት ወታደራዊ እርምጃ ለመውሰድ በዝግጅት ላይ መሆናቸውን አስታውቀዋል። ፕሬዚዳንት ትራምፕ በዚህ ሳምንት በላቲን አሜሪካ ያደርጉት የነበረውን ጉብኝት ሰርዘው በዚሁ የኬሚካል ጦር መሳሪያ ጥቃት ምክንያት በሶሪያ ላይ ስለሚወሰደው ወታደራዊ እርምጃ ከጦር አዛዦቻቸውና አጋሮቻቸው ጋር እየመከሩ እንደሆነ ተገልጿል። ፕሬዚዳንቱ ስለሚወሰደው ወታደራዊ እርምጃ ለመወሰን እየሰሩ መሆኑን፣ መንግስታቸውና አጋሮቻቸው በፕሬዝዳንት አሳድ መንግስት ላይ ጥቃት ለመሰንዘር የሚያስችለውን ዝግጅት እያጠናቀቁ እንደሆነ ጠቁመዋል። ወታደራዊ እርምጃው መቼና እንዴት እንደሚሆን በትክክል አይገለጽ እንጂ ከአሁኑ ሰዓት ጀምሮ ምንጊዜም ሊፈጸም እንደሚችል ነው የሚነገረው። የጥቃቱ ኢላማዎች የሶሪያ መንግስት የኬሚካል ጦር መሳሪያ ፋብሪካዎች ወይም መጋዘኖች እንደሚሆኑና ዓላማውም ፕሬዚዳንት አሳድ ከእንግዲህ የኬሚካል ጦር መሳሪያ እንዳይኖራቸው ማድረግ እንደሆነ ሁሉም የስምሪቱ ተሳታፊ መንግስታት አስታውቀዋል። የአውሮፓ ህብረት የሱሪያ መንግስት የተከለከለ የጦር መሳሪያ መጠቀሙን አውግዟል። ጀርመን ድርጊቱን ያወገዘች ቢሆንም በሱሪያ ላይ ሊወሰድ በታሰበው ወታደራዊ እርምጃ ግን ተሳታፊ እንደማትሆን ነው የተገለጸው። የሶሪያ መንግስት ግን የምዕራባውያን ውንጀላ ለወታደራዊ ጣልቃ ገብነት ሰበ ፍለጋ ነው በማለት የቀረበበትን ክስ አስተባብሏል። የሶሪያ አጋር የሆነችው የሩሲያ የውጭ ጉዳይ ሚኒስትር ሚስተር ሰርጌይ ላቭሮቭ በበኩላቸው በቦታው የሚገኙ ወታደሮቻቸው የኬሚካል ጦር መሳሪያ ምልክት አለማግኘታቸውን በመግለጽ ምዕራባውያን ከማንኛውም የተቻኮለ እርምጃ እንዲቆጠቡ አሳስበዋል። ወታደራዊ ባለሙያዎቻችን ቦታውን ጎብኝተዋል ግን የኬሚካል የጦር መሳሪያ ምልክት አላገኙም። በማለት በቅድሚያ ዓለም አቀፉ የተከለከሉ የጦር መሳሪያዎች ተመልካች ድርጅት ባለሙያዎች ወደ ቦታው ሄደው እንዲያጣሩና ጉዳዩ ወደ መንግስታቱ ድርጅት እንዲመራ ጠይቀዋል። ባለፈው ዓመትም ሶሪያ እንደዚሁ በኬሚካል የጦር መሳሪያ ምክንያት በአሜሪካ ሚሳይሎች ተደብድባ የነበር ሲሆን ድብደባው ግን የሶሪያን ጦርነትም ሆነ የፕሬዝዳንት አሳድን ዳግም በኬሚካል የጦር መሳሪያ መጠቀም ሊያቆም ባለመቻሉ የአሁኑም ጥቃት መሠረታዊ ለውጥ አያመጣም ነው የሚባለው። አሜሪካና አጋሮቿም በአሁኑ የአሳድ እርምጃ ወታደራዊ ጥቃት ለመፈጸም ከመጣደፍ ውጭ ችግሩ ለዘለቄታ ስለሚፈታበት ጉዳይ በእውነት እያሰቡበት መሆኑን ብዙዎች ይጠራጥራሉ። ቀድሞ የአሜሪካ የውጭ ጉዳይ ሚኒስትር የነበሩት ወይዘሮ ማድሌን ኦልብራይት እንደሚሉት ፕሬዚዳንት ትራምፕ የሱሪያ ጉዳይ እያሳሰባቸው መሆኑ ጥሩ ቢሆንም የሱሪያ ችግር ለዘለቄታ የሚፈታበት እቅድ አለመኖሩ ግን አሳሳቢ ነው። እኔን የሚያሳስበኝ ምንም አይነት ዘላቂ ስልት የተዘጋጀ አለመሆኑ ነው። ለኬሚካል ጥቃቱ እንወስዳለን ከሚሉት ወታደራዊ እርምጃ ጎን ለጎን ለችግሩ ዘላቂ መፍትሄ ለማግኘት እየሰሩ መሆኑን እርግጠኛ አይደለሁም፣ በማለት መንግስታቱ በዘላቂ መፍትሄ ሀሳቦች ላይም ማተኮር እንደሚገባቸው አሳስበዋል። ሩሲያ ምዕራባውያን በሶሪያ ላይ በሚሰነዝሩት ወታደራዊ ጥቃት የአጸፋ እርምጃ ልትወስድና ሶሪያም የምዕራባውያንና የሩሲያ የጦር ሜዳ ልትሆን ትችላለች የሚል ስጋት አሳድሯል። በሶሪያ እየተካሄደ ያለው አስከፊ ጦርነት የእርስ በርስ ብቻ ሳይሆን የውጭ ኃይሎችን በውክልና የሚያካሂዱ ጦርነት እንደሆነ የሚታወቅ ሲሆን ይህ የአሁኑ የሩሲያና ምዕራባውያን ፈጥጫና ምናልባትም ግጭት በሂደት ኢራንን እስራኤልንና ሳውዲ አረቢያን የመሳሰሉትን አገሮች ሊስብና አካባቢውንም ወደ ለየለት የጦር ቀጣና ሊቀይረው ይችላል በማለት በርካቶች ስጋታቸውን ከወዲሁ እየገለጹ ነው። ምዕራባውያኑ ግን ኢላማዎቻቸው ውስን፣ ቆይታቸውም አጭር እንደሚሆን በመግለጽ ወታደራዊ እርምጃው የአሳድን የኬሚካል የጦር መሳሪያ አቅም በማውደም ብቻ እንደሚወሰን እየተናገሩ ነው። ገበያው ንጉሴ ለዶቼ ቬሌ ራዲዮ፣ ብራስልስ።